ሰላም! ቪኦኤ ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜ ነው ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አራጋሁም። እዚህ ጋቢና አብራኝ ከጎኔ ቁጭ ብላለች። ሰላም እንደምናመሻችሁ። በምሽቱ ዝግጅት በዓለም ዙሪያ የመገናኛ ብዙሀን ነጻነት ለ12 ዓመታት በተከታታይ ሲያሽቆለቁል ኤርትራና ኢትዮጵያ ግንባር ቀደም ቀበኞች ተብለዋል። ከዚህ ቀደም ጋዜጠኞች በነጻነት እንዲሰሩ የሚያስችል ድባብ ተፈጥሮ ነበር። በአሁኑ ወቅት ቁልፍ የተባሉ ጋዜጠኞችና አዘጋጆች ታስረዋል። በዛሬው ለቲፋ የሆነውን የፍሪደም ሃውስ ጥናት የሚያብራሩልን ጄኒፈር ደናም ናቸው። በሌላ ዜና በጋምቤላ ጃዊ የስደተኞች ጣቢያ ባለፈው ሐሙስ የደረሰውን ግድያ የደረሰው ግድያ እንዳሳዘነው የመንግስታቱ ድርጅት ዩኤንኤችሲአር አስታውቋል። በፌስቡክ በቀጥታ ለምትከታተሉንም እንዲሁም በሬዲዮ አንድ ጥያቄ አለን። በከተሞች ዙሪያ ስለሚታየው ልመናና የጎዳና ኑሮ ምን አስተያየቶች አላችሁ? ከገጠር ወደ ከተማ የሚፈልሰው ፍልሰት ካልቆ መበሰባል ለዚህ መቋጫ ካልተደረገለት በስተቀር ምንም አይነት ሰላም ሊኖር ይችላል ያለ በለፍ ተቀደም የሰበሰብናቸው አስተያየቶች አሉን። በትላንትናው ዕለት በዩናይትድ ስቴትስ የፕሬዝዳንታዊ ምርጫዎች ዶናልድ ትራምፕና ሂላሪ ክሊንተን አሸንፈዋል፣ ድል ቀንቷቸዋል። የምሽቱ ደግሞ የሙዚቃ እንግዳችን አያሌው መስፍን ነው። አባይና ጣናን ጥቅም ላይ አውለን ሰራተኛ ህዝቦች፣ አምራች ዜጋ ሆነን ስሟን እንለውጠው፣ በህብረት ክንዳችን፣ በርሻ በኢንዱስትሪ ትበልጽግ ምድራችን፣ ከስደት ይመለስ ኢትዮጵያዊ ዜጋ። መንግስትም ለሰላም እጆቹን ይዘርጋ ፍጹም ሳያጨልም የሕዝቦቹን ተስፋ፣ እርቀ ሰላም ያውርድ ቂም በቀልም ያጥፋ። ጋቢና፣ ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አፍሪካ ውስጥ ያለው የፕሬስ ነጻነት ባለፈው 2015 ማሽቆልቆሉን ፍሪደም ሀውስ የተባለው ለዚህ ለፕሬስ ነጻነት የቆመውና የሚሟገተው ድርጅት አስታወቀ። እንደ ምሳሌ ከተጠቀሱት የአፍሪካ ሀገሮች አንዷ ብሩንዲ ስትሆን በዚያች ሀገር ፕሬዚዳንቱ ከሀገሪቱ ህገ መንግስት ውጭ የስልጣን ጊዜያቸውን ያራዘሙበት ሁኔታ ተወስቷል። ይህ የጉልበትና ህገ ወጥ አካሄድም ሀገሪቱን ወደ ጦርነት አፋፍ አድርሷታል ያለው ፍሪደም ሀውስ የጋዜጠኞች ያለ አግባብ መታሰር፣ መጋዝና መገደል እንዲሁም የግልና ነፃነት መገናኛ አውታሮች መዘጋት ሌላው የፕሬስ ነጻነት ላይ የተቃጣ ዘመቻ ነው ብሏል ፍሪደም ሀውስ። በመላው ዓለም ያለው የፕሬስ ነጻነት እንዲሁም አሽቆልቆሉን ጠቅሶ ይህም በአስራ ሁለት አመታት ውስጥ የደረሰ ከፍተኛው ውድቀት ነው ብሏል። የእስራኤል ወታደሮች ፍልስጤማውያን የሆኑ አንድ ወንድና አንዲት ሴት ተኩሰው መግደላቸው ተነገረ። ፍልስጤማውያኑ የተገደሉት ወደ አንድ ፍተሻ ጣቢያ ሲቃረቡ ጩቤ ይዘዋል ተብለው ስለተጠረጠሩ ነው ተብሏል። ሁለቱ ሰዎች ዛሬ ረቡዕ በአንድ የፍተሻ ሰፈር ሲቃረቡ እንዲቆሙ ለተሰጣቸው ትዕዛዝ ከመቆም ይልቅ ሴቲቱ ጩቤ ስታወጣ ታይታ ነው ተኩስ የከፈት ነው ሲል ፖሊስ አስታውቋል። ፖሊስ አያይዞም ወንድየው ሲፈተሽ ሁለት ጩቤ ታጥቆ መገኘቱ ተዘግቧል። በሌላ ወገን በዚህ በዩናይትድ ስቴትስ ውስጥ ያለው የዚህ ዓመቱ የቻይና መዋለንዋይ ከመቼውም ጊዜ የበለጠ መሆኑ ተገለጸ። ይህም የሆነው አያሌ ገንዘብ ከቻይና ወደ ዩናይትድ ስቴትስ ከመግባቱ እንደሆነ ታውቋል። ከዩናይትድ ስቴትስ ተቋማት ጋር መቀላቀል የሚፈልጉና እየተስፋፉ በመሄድ ላይ ያሉ የቻይና ኩባንያዎች በማንኛውም ተቋም ላይ ከ20 እስከ 30 ዶላር ይመድባሉ፣ ከ20 እስከ 30 ሚሊዮን ዶላር ይመድባሉ ተብሎ ይጠበቃል። የፓሪሱን ጥቃት ከየፈጸመው ሳሌህ አብደልሰልማን ከተያዘበት ከቤልጂክ ወደ ፈረንሳይ ተላከ። ከጥቂት ጊዜ በኋላም ፍርድ ቤት እንደሚቀርብ ተገልጿል። አብደሰላም ወደ ፓሪስ የተወሰደው በድንገት ቢሆንም ጠበቃው ፍራንስ ፍራንክ በርተን ከሊል ከተማ ወደ ፓሪስ በፍጥነት ደርሰው ሊያነጋግሩት መቻላቸው ታውቋል። ተጠርጣሪው አብደስላም ባለስልጣናት ጋር ለመተባበር ፍላጎት እንዳለውም ጠበቃው አረጋግጠዋል። የፈረንሳይ የፍትህ ሚኒስትር ዣንዣክ ኡርቮ በዛሬው ዕለት በሰጡት ቃል አብድሳላም ፓሪስ ውስጥ በአንድ በአንድ እንደተገደሉ ሰዎች በሚቆዩባቸው ገለልተኛ ሰፈር እንደሚቆይ አስታውቀዋል። አድማጮች፣ ለምሽቱ ያሉት ዜናዎች እነዚሁ ናቸው። ከቀሪ የጋቢና ቪኦኤ ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማ ግዜርና እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን። በዓለም ዙሪያ የመገናኛ ብዙሀን ነጻነት አሽቆልቁሏል። ኢትዮጵያና ኤርትራ አፋኞች ተብለዋል። በዛሬው እለት ይፋ ይፋ በሆነ አመታዊ ጥናት ላይ በዋሽንግተን ዲሲ መሰረቱን ያደረገው የመብት ተሟጋች ቡድን ፍሪደም ሀውስ በዓለም ዙሪያ ከሰባት ሰዎች መካከል ስድስቱ የመገናኛ ብዙሀን ነጻነት ባልተጠበቅባቸውና የጋዜጠኞች ደህንነት ዋስትና በሌለባቸው ሀገሮች ይኖራሉ። የመገናኛ ብዙሀን ስራዎች ላይ ቅድመ ምርመራ በማካሄድ ኤርትራና ኢትዮጵያ በማያስመሰግነው የጋዜጠኞች መብት ተሟጋች ቡድን ሲፒጄ መዝገብ ላይ ቀዳሚ ሆነዋል። ሄኖክ ሰማዝጌርና ሳሌም ሰለሞን ያጠናቀሩት ዘገባ አለን። ወደዛው እንለፍ። በዓለም ዙሪያ ባለፉት 12 ዓመታት የመገናኛ ብዙሃን ነጻነት ያለማቋረጥ ማሽቆልቆሉን ነው በዛሬው እለት በዋሽንግተን ዲሲ ይፋ የሆነው የፍሪደም ሃውስ ጥናት ይፋ ያደረገው። የፍሪደም ሃውሷ ጄኒፈር ደነም ምክንያቶቹን ሲያስረዱ በጋዜጠኞች ላይ በተለያዩ ሁኔታዎች ሳቢያ የሚደርሱ ጥቃቶች በዓለም ዙሪያ መጠናከራቸው አንዱ ምክንያት ነው። አምባገነን መንግስታትና ጽንፈኞች ነጻና ገለልተኛ የመገናኛ ብዙሀን ላይ አፈናና ወከባ ያከናውናሉ። የተደራጁ ወሮበሎች፣ በሙስና የተዘፈቁ ባለስልጣናት፣ የመሬት ልማት ባለስልጣናት፣ የሃይማኖት አክራሪዎችና የሉዓላዊነት ጥያቄ ለጋዜጠኞች ስራ እጅግ አስፈሪ ርዕሶች ናቸው። ከጊዜ ወደ ጊዜ የመገናኛ ብዙሀን ነጻነት ማሽቆልቆል ከሚታይባቸው ሀገሮች መካከል ኤርትራና ኢትዮጵያ ግንባር ቀደም ተጠቃሽ ከሆኑ ቆይቷል። እንዲያውም ሁለቱ ሀገሮች በጋዜጠኞች ይዞታ ክፋት የሚፎካከሩ ነው የሚመስሉት። ጄኒፈር ደነም ያስረዳሉ። ከዚህ ቀደም ጋዜጠኞች በነጻነት እንዲሰሩ የሚያስችል ድባብ ተፈጥሮ ነበር። በአሁኑ ወቅት ቁልፍ የተባሉ ጋዜጠኞችና አዘጋጆች ታስረዋል። አንዳንዶቹ እንዲያውም ለብዙ ዓመታት ታስረው ይገኛሉ። የነፃ የመገናኛ ብዙኃንን መብት የሚጠብቅና የሚያከብር ሕግ በወረቀት ቢኖርም በተግባር ላይ ሲውል አይታይም። ኤርትራ በአፍሪካም ሆነ በዓለም አቀፍ ደረጃ የመገናኛ ብዙኃን ነጻነት ይዞታዋ ያሽቆለቆለባት ሀገር እንደሆነች የፍሪደም ሀውስ ጥናት ይጠቁማል። ኤርትራውያን ጋዜጠኞች ስራቸውን ያለ ገደብ ዘገባዎችን በነጻነት ያለ ምንም ፍርሃት እስከሚሰሩ ድረስ ነጻ የመገናኛ ብዙሃን በአገሪቷ አሉ ለማለት አይቻልም። በኒውዮርክ መሰረቱን አድርጎ ለጋዜጠኞች መብት የሚታገለው ቡድን ሲፒጄ በዚህ ሳምንት ባወጣው የመገናኛ ብዙሃን ስራዎች ላይ ቅድመ ምርመራ ከሚያከናውኑ ሀገሮች መዝገብ ላይ የመ መጀመሪያው ኤርትራ ስትሆን ሰሜን ኮሪያና ሳውዲ አረቢያ ሁለተኛና ሶስተኛ ተብለዋል። ኢትዮጵያ ደግሞ በአራተኛ ደረጃ ላይ ተጠቅሳለች። ኮርትኒ ራዴክ የሲፒጄ የመብት ተሟጋች ቡድን ኃላፊ ናቸው። የአፍሪካ ቀንድ ሀገሮች በቅድመ ምርመራ ሰንጠረዡ ላይ ግንባር ቀደም የሆኑባቸው ምክንያቶች ሲገልጹ ከአፍሪካ አገሮች ሁሉ በግንባር ቀደምተኝነት ኤርትራና ኢትዮጵያ ስማቸው ሊጠቀስ የበቃበት ምክንያት ብዙ ጋዜጠኞችን በማሰራቸው ነው የኢንተርኔት ገደብ በማስፈራቸው በማስፈራቸውና ነፃ የመገናኛ ብዙሃን ባለመኖራቸውም ጭምር ነው። እንዲያውም የመገናኛ ብዙሃን የሉም ቢባል ይሻላል። ኤርትራ በጣም ዝቅተኛ የተንቀሳቃሽ ስልክ አገልግሎት ስርጭት አላት ብለናል። በእነዚህ ምክንያቶች ነው ቀዳሚዎቹ አገሮች የሆኑት። መደበኛ የሆኑ የመገናኛ ብዙሀን ስርጭቶችን ማለትም የቴሌቪዥንና የሬዲዮ ሞገዶችን በማፈን የሚታወቁ እንደ ኢትዮጵያ ያሉ መንግስታት በድረገጽ ጭምርም የስለላ መረጃዎችን በመልቀቅ ይታወቃሉ ሲሉ የአፈናው መጠን የሚያስረዱት ደግሞ የሁማን ራይትስ ዎች መረጃ አጠናቃሪ ፊሊክስ ሆርን ናቸው። እነኚህ መሳሪያዎች መንግስት በሰዎች ኮምፒውተሮች ላይ በስካይፕ ንግግራቸው ወቅት ምን እንደሚሰሩና ኮምፒውተራቸው ላይ ባለው ቪዲዮ አማካኝነት ሰዎች ምን እያደረጉ እንዳሉ ማየት ያስችላል። ስለዚህ እነዚህ የድረገጽ ህዋሶች በጣም ኃይለኛ የስለላ መሳሪያዎች ናቸው። በዛሬው ዕለት ፍሪደም ሃውስ ባወጣው ዘገባ የመገናኛ ብዙኃን መብትን የሚጥሱ ሀገሮች በራሳቸው አገሮች ህገ መንግስታትና በፈረሟቸው ዓለም አቀፋዊ ድንጋጌዎች ሊዳኙና ተግባራዊ ሊያደርጉ ይገባቸዋል ሲል መንግስታት ለነጻነት ስምምነቶች ተገዥ እንዲሆኑ ጥሪ ያስተላልፏል። ትላንትና ሁለት በዩናይትድ ስቴትስ የፕሬዚዳንታዊ የመጀመሪያ ዙር ምርጫ ሱፐር ቲውስዴ በሚባል የሚታወቀውን በአምስት ክፍለ ግዛቶች ያካሄዱትን ቅድመ ምርጫ የተመለከተውን ዜና ሰለሞን ክፍሌ ያቀርባል። ዶናልድ ትራምፕና ሂለሪ ክሊንተን ናቸው በትላንቱ ቅድመ ምርጫ ከፍተኛ ድል ያስመዘገቡት። ትራምፕ አምስቱንም ስቴቶች ማለት ክፍለ ግዛቶች ኮኔክቲከት፣ ዴላዌር፣ ሜሪላንድ፣ ፔንሲልቬኒያና ሮድ አይላንድን ሲያሸንፉ ክሊንተን ከሮድ አይላንድ በቀር አራቱን አሸንፈዋል። በዚህ ውጤት መሠረት ዶናልድ ትራምፕ አንበሳውን ድርሻ አግኝተው የመቶ ሰባ ሁለቱንም የሪፐብሊካን ተወካዮች ድምፅ ወስደዋል። ሀገራችንን መልሰን ልናመጣ ነው። አሜሪካን እንደገና ታላቅ ሀገር ልናደርጋት ለአምስቱ ክፍለ ግዛቶች ህዝቦች ልነግራችሁ የምፈልገው በጣም የኮራሁባችሁ መሆኔን ነው። የዛሬዋ ምሽት ለእኔ ታላቅ ምሽት ናት፣ ምክንያቱም ከተለያዩ ክፍለ ግዛቶች የተገኙ ውጤቶች ነውና። ትራምፕ በአሁኑ ሰዓት ራሳቸውን የሚያዩት የሪፐብሊከን ፓርቲውን ውክልና በማግኘት ብቸኛው ለፕሬዝደንትነት ተወዳዳሪ አድርገው በመሆኑ ተቀናቃኞቻቸው ቴድ ክሩዝ እና ጆን ካሲክ ከውድድሩ መውጣት አለባቸው ብለዋል። ትራምፕ ታማኝ አይደሉም ሲሉ ደግሞ ቴድ ክሩዝ መልስ ሰጥተዋል። በዲሞክራቲክ ፓርቲው በኩል ቀደም ሲል እንደጠቀስኩት ሂለሪ ክሊንተን ናቸው። በፔንስልቬንያ፣ በሜሪላንድ፣ በኮኔክቲከት እና በዴላዌር በከፍተኛ ድምፅ ብልጫ ተቀናቃኛቸውን በርኒ ሳንደርስን አሸንፈው የፓርቲያቸውን ውክልና ለማግኘት በጣም መቃረባቸውን ያረጋገጡት ጠንክሮ መስራት የሚያስከብርበት፣ ቤተሰቦች ድጋፍ የሚያገኙበት ጎዳናዎች ጸጥታቸው የተጠበቀበት ማህበረሰቦች የሚጠነክሩበትና ፍቅር ጥላቻን የሚረታበት ነገን ለማየት ተቃርበናል። በየአራት ዓመቱ አንዴ በዩናይትድ ስቴትስ የሚደረገው ፕሬዝደንታዊ ምርጫ ዘንድሮ 58ኛው ነው። በኢትዮጵያ አቆጣጠር በመጪው ዓመት ዳር 2009 ዓ ም ይካሄዳል።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 በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ሄርዝ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ አንድ ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 14 እንዲሁን እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሀሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየቶች ስጡን። በቀጥታ ቪኦኤ አማርኛ ላይ አስተያየቶቻቸውን እያደረሳችሁን። መስታወት የሆነ ነገር ልትይ ነበር። አይ አሁን እንግዲህ መቼም የጾም ወቅት ነው። በተለይም ደግሞ ይሄ ሳምንት ለክርስቲያኖች የተለየ ጊዜ ነው። የሕማማት ሳምንት ነው እና አንድ የበገና መዝሙር ብንጋብዛቸው ይመስላል። የሰማው ነው አለሙ ከቷ፣ ይቀርም ሞቱ በነገሮች ላይ ዘመን እድሜ፣ ሁኔታዎች ከማይሽሯቸው ባህሎች፣ ኑሮዎች፣ እምነቶች መካከል አንዱ ነው

ይህን መስሎይ ነበር ድሃነው ደካሚ፣ ለካስ ሁሉም ኖሯል፣ ለካስ ሁሉም ኖሯል፣ አፈር ተሸካሚ። ከቷ ቀርቱ በሉ እናንተም ሂዱን፣ እኛም ወደዚያው ነው። ከቷ ቀር በሉ እናንተም ሂዱን፣ እኛም ወደዚያው ነው። ወትሮም መንገደኛ ሮ መንገደኛን ፊትና ኋላ ነው። ከቷ ይተረቱ ለሰሪው ለመስጠት አፈሩን ይዣለው። ከቷ ይተረቱ ለሰሪው ለመስጠት አፈሩን ይዣለው። ገላ አፈር፣ ገላ አፈር መሆኑን ተረድቼ አለው። ከቷ ይተረቱ እኔን ፍረድ ቢሉኝ ሞት በደለኛ ነው። ከቷ ይቀርቱ እኔን ፍረድ ቢሉኝ ሞት በደለኛ ነው። አንድ ሰው ለምስል አንድ ሰው ለምስል ቀምሶ ቢቀር ምነው። ከቷ ይቀርቱ ሞት ይቀር ይላሉን ሞት ቢቀር አልወድ ሞቴ ቀር ይላሉን ሞት ይቀር አልወድም። ድንጋዩ ማፈሩ። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ጋቢና ቪኦኤ ይቀጥላል። አድማጮች፣ በነገራችሁ ላይ እስኪ የሰሞነ ህማማቱን ወቅት አስቡና ፌስቡክ ላይ ሲትዝታዎቻችሁን ንገሩን። ጉልባን ያማረው ካለ ስለ ጉልባን መነጋገር እንችላለን። አስተያየቶቻችሁን ት ቪኦኤ አማሪክ ላይ ሁልጊዜ በቀጥታ እንቀበላለን። የጋቢና ጉዟችን ሲቀጥል ታዲያ የዚህ ሳምንት የሙዚቃ እንግዳችን አያሌው መስፍን ነው። አሜሪካ ሀገር ከሚኖርበት ደንቨር ኮሎራዶ የጋቢና ዲጄ ዲጄ ፋትሱ ሱራፌል ሽፈራው አነጋግሮታል። ወደሱ እንለፍ። አባይና ጣናን ጥቅም ላይ አውለን ሰራተኛ ህዝቦች አምራች ዜጋ ሆነን ስሟን እንለውጠው በህብረት ክንዳችን በእርሻ በኢንዱስትሪ ትበልጽግ ምድራችን ከስደት ይመለስ ኢትዮጵያዊ ዜጋ መንግስትም ለሰላም እጆቹን ይዘርጋ ፍጹም ሳያጨልም የህዝቦቹን ተስፋ እርቀ ሰላም ያውርድ ቂም በቀልም ያጥፋ የጦር መሳሪያዎች ቀልጠው ተቀጥቅጠው ወደ ማምረቻነት ፍጹም ተለውጠው የዋሉ ለልማት ለሀገር እድገት ኢትዮጵያችን ትሁን የዳቦ ቅርጫት ይላል። ከአሜሪካን ድምፅ ሬዲዮ ጣቢያ የሚተላለፍላቸው የጋቢና ፕሮግራማችን ነው። ዲጄ ፓቱ ወይም ሱራፌል ሽፈራው ነኝ። ተወዳጁ አርቲስት አያሌው መስፍን አብሮን አለ። አያሌው ሙዚቃ ቤት የታወቀ ቦታ ነው። ብዙ ሰዎች የሚቀጣጠሩበት ቦታ ነው። እውነት ነው ያንተ ሙዚቃ ቤት እስኪ ንገረኝ። በአስራ ዘጠኝ ስልሳ ዘጠኝ ዓመተ ምህረት በኢትዮጵያ አቆጣጠር ነው የተመጀመረው የከፈትኩ ምክንያቱም ብዙ ጊዜ እየዞርኩኝ በየክፍለ ሀገሩ ህዝብን ለማዝናናት በተለይም ደግሞ ክብር የሚለውን ለኢትዮጵያ ህዝብ በሙዚቃችን፣ በጥበባችን፣ በአጫጭር ድራማዎች ለህዝብ ስናስተዋውቅ ቆየን። ያ ወቅት ደግሞ ኢትዮጵያ ሀገራችን በጣም የተወረረችበት በሶማሌ ጦርነት በጣም የተወረረችበት ጊዜና ጦርነቱ በጣም የፋመበት ጊዜ ስለነበረ እኔ አንድ ቦታ ላይ ልቀር ይችላለሁ፣ አንድ ቀን ግን ቤተሰቦችን የሚተዳደሩበት ይሆናል ብዬ ያም ሙዚቃ ቤት በ1969 ዓ.ም ታህሳስ 29 የጌታ ልደት ቀን ላይ እና ከዛን ጊዜ ጀምሮ እኔ ያው እንዳልኩህ በየበረሃው መዞሬን ቀጠልኩኝ። የሶማሌ ጦርነትን በድል አድራጊነት እንድንወጣ አደረገ። ከዛም በኋላ ያው አገር ለቅቄ እስክወጣ ድረስ ያ ሙዚቃ ቤት አለ። አሁንም አሁን ምንድን ነው ሙዚቃ ቤት አይደለም። ያው በሀገራችን የኮፒራይት የአእምሮ ንብረት ሊጠበቅ አልቻለም። መንግስትም እንደሌላው ህግ ህግ አስከብሮ በህግ ውስጥ አካቶ ሊያስከብርልንና በሙዚቃ ወይንም በኪነ ጥበብ ስራዎቻችን የቲያትር ደራሲው፣ አጫጭር ድራማ ደራሲው፣ የሙዚቃ ደራሲው፣ የዜማ ደራሲው እነዚህ ሁሉ ተጠቅመው ህይወታቸውን እንዲለውጡ ለማድረግ የሚያስችል እድል አልተገኘም። ኮፒራይት በኢትዮጵያ ሊከበር አልቻለም። በጣም በጣም በከፍተኛ ደረጃ ስርቆቱ የበረታ ሆነና በዚህ ምክንያት በሙዚቃ ቤት ደከምን። በጣም ወደታች እየወረንህ ወደ ማጣት ተሸጋገር በዚህ የተነሳ የአትክልትና ፍራፍሬ አላቂ እቃዎች መሸጫ አድርጌው እየሰራ ነው። ግን ባለቤቷ አንተ ነው፣ የራስህ ቦታ ነው። ሙዚቀኛ ወይም አርቲስት ፖለቲካ ውስጥ ጣልቃ መግባት አለበት ስላለ ይህንን ነው መለየት ያቃተን። ማንኛውም ሰው ስለ ሀገሩ ጉዳይ፣ ስለ አንድነቱ ጉዳይ፣ ሰንደቅ ዓላማው ጉዳይ፣ ስለ ኢትዮጵያዊነቱ ጉዳይ ያገበዋል፣ ያገበዋል፣ መናገር ይችላል፣ መቀስቀስ ይችላል። ነገር ግን የኪነ ጥበብ ሰው የአንድ ወገን ሰው አይደለም የሕዝብ ሰው የሕዝብ ስለሆነ የኢህአድግንም የፖለቲከኞችንም እኩል ዓይን ነው እንዲኖረው የሚያስፈልገው። ሁለቱንም ወደሚገናኙበትና ወደ ሰላም የሚመለሱበትን መንገድ ነው መጣር ያለበት። ምክንያቱም ጥፋትን የምንቀሰቅስ ከሆነ የሚጠፋው ሕዝባችን ነው፣ የሚያልቀውት ልጆቻችን ናቸው፣ የሚያልቀው ወገናችን ነው። ስለዚህ ኢህአድግንም ስህተቱን እየነገርክ ተቃዋሚውንም ስህተቱን እየነገርክ ሁለቱ ግን በተሳሳቱት ሳይሆን በሚስማሙበት መንገድ በእውነት ተቀራርበው ለህዝባቸው እንዲቆሙ ስልጣኑን የሰጣቸው ህዝብ ተጠቃሚ እንዲሆን ስልጣኑን የሰጣቸው ህዝብ አመኔታ እንዲኖረው ስልጣኑን የሰጣቸው ህዝብ በፍቅር እንዲወዳቸው የማድረግ ኃላፊነትና ግዴታ አለብን። የአንድ ወገን ከሆን ግን የአንድ ወገን ማቀንቀን ጥላቻን ያተርፋል፣ በቀልን ያመጣል፣ የተዳፈነ እሳት ይሆናል። ያ እሳት ደግሞ አንድ ቀን ይቀጣጠልና የህዝብ እልቅትን ይፈጥራል። ህዝባችን እኮ በሰላም የኖረ ህዝብ አይደለም። የማያዳላ ዳኛ፣ ፍትህን በትክክል ለህብረተሰቡ የሚያቀርብ እውነተኛ ፈራጅ ዳኛ የኪነ ጥበብ ሰው መሆን አለበት። ግን በሆነ ወቅት ላይ በማያቸው ሙዚቃዎች፣ ሙዚቀኞች ከእነ ጥላሁን ገሰሰ ጀምሮ አንተም ያለበት ሙዚቀኞች ለቅስቀሳም ስትጠቀሙ ነበረ። የደገፋችሁ ፓርቲዎች ከርሳቸኋል። ሙዚቃዎች እና በዚህ ምን አስተያየት አለ? እኔ ፓርቲ ደግፌ አላቅም። የደገፍኩት ፓርቲ የለኝም። ለኢትዮጵያ ሕዝብ የሚጠቅመውን ነው። መንግስት የሚሳሳሰውን ስህተት ነው የምነግረው። ስህተቱን ስነግረው እኔ የዚህ እኛው ወገን ሁኜ ወግኜ ጥፋትን ለመጫር አይደለም። ከስህተቱ እንዲማር የሚያደርጉ ስራዎችን ለማቀርበው Ja kiri ja rekkoli ስለ አያሌው መስፍን ብዙ ነው። ከዲጄ ፋትሱ ጋር አብረው የተጨዋወቱት ዲጄ ቀጣይ ዝግጅት አለ። ላይክ የአያሌው መስፍን ኢንተርቪው አላለቀም፣ ይቀጥላል። በጣም ብዙ ብዙ ታሪክ አውርቶኛል። ከዚህ በፊት በጋዜጠኞች ስለደረሰበት ምንድን ነው ብዙ የተባሉ ነገሮች አሉ። እሱም ደግሞ መገናኛ ብዙኃን ያነሳል ይጥላል። 13 ዓመት ደግሞ የቁም እስረኛ ሆኗል በደርግ ጊዜ ኢትዮጵያ ውስጥ። ስለ እሱ ነው ነገ የምንነጋገረው እሱ እናቀርብላቸዋለን አንድ ሙዚቃ ደግሞ ብንጋብዛቸው ሌላ ሙዚቃ አይከፋም። ማነው ሙዚቀኛው? እያሱ ይባላል። ማሬ ማሬ የተሰኘ ሙዚቃ ነው። በጣም የተወደደ ሙዚቃ ነው። እናመሰግናለን። ዲጄ ፋሱ ሰማሰው ቅኔ ውበት ኩንድናሽ በምን ይለካ በማንተርችሽ ወደ መጨረሻው ዝግጅት ስናልፍ በኢትዮጵያ ለበርካታ ወጣቶች ልመና ብቸኛ ሕይወትን የሚያሸንፉበት መንገድ ሆኗል። በተለይም በአዲስ አበባ በየክፍለ ሀገራቱ የተለያዩ ችግሮች ምክንያት የሚፈልሱ ወጣቶች ቁጥራቸው ከቀን ወደ ቀን እየጨመረ እንጂ እየቀነሰ አልመጣም። ብዙዎቹ ወጣቶች ልመና ከማህበረሰቡ እምነትና ባህል አንጻር አሳፋሪና የበታችነት ስሜት እንደሚያሳደርባቸው አይሸሽጉም። በአዲስ አበባ ሶስት ነዋሪዎችን ስለ ልመና ላይ የተሰማሩ ወጣቶች ጉዳይ በአጭሩ መስታወት አድርገው አነጋግራቸው ነበር። እንደምን ዋላችሁ? ደህና ዋላችሁ። በግምት ነው የደወልኩት። አዲስ አበባ ነዋሪ ነዎት? እንግዲህ የእኔ ቢጤዎችን መቼም ሁሉም ሰው እየረዳ ነው የሚያልፈውና እስኪ የተመለከቱትን እንደው ቢነግሩኝ ብዬ ነበረ ምን እነግርሻለሁ ሌላው የኔ ቢጤ የሆነ ነው ስለምን እነግርሻለሁ አሁን በስ ያለ የኔ ቢጤ ምንድን ነው ምክንያቱ ምን ይመስሎታል ምክንያቱ ምክንያቱም እኔ አሁን ምንም መግለጽ አልችልም ግን ሁላችንም ልንሆን ነው ማለት ነው እርስዎ በቀን ምን ያህል ይሰጣሉ? ለእኔ ቤጤ እንደው የቅርታ ድፍረት አይሆንብኝ። ድረሰብ ነበር፣ ድረሰብ ነበር። አሁን አቁሜያለሁ። ለራሴ ነው። ለራሴ ምን ነው? ለራሴ ወጣ ሲያጣጥር እንደዛ ነዋ። ኑሮ ትንሽ ተወደደ። አዎ ተወደደ ነበር አይዛቸው እንግዲህ እኔ ሁሉም ነገር ከተማ ውስጥ ያለውን ሼር ስለሚያደርጉ የሱ ነገር ያጣብባል። ምክንያቱም ያልታሰበ እንደ ፍልሰት አይነት ነገር ሲመጣብሽ እያጣበበው እያጨናነቀው ስለሆነ የሚመጡ በጣም ይጠንቅሻል፣ በጣም ይጠብዳል። የትልቁ ነገርም እሱ ነው። በጣም ብዙ ሽትራል። አሁን እዚህ ሰሰራ አሁን አካባቢ አሁን ደቡብ አካባቢ ራሱ ከደቡብ የምትሰዎች በቃ መንገድ ላይ መንገድ ላይ ማክመሸ በኋላ መተው መኪና ናቁሙ ቤት ል ናትን ለኮቪድ ድንጋይ መጠው በርብረው ምን ብለው ገንዘቡ ከውስጡ ይዘው መጥፋት አይነት ነገር አለ። ወጩ ነገር ቀላል ነገር አይደለም። እንግዲህ ይሄ እየባሰ ሊመጣ ይችላል። በዚህ ተቀጠለ ብዙዎቹ ስራ ላይም ይሰማራሉ። ሊስትሮ ይሰራሉ፣ ሎተሪ ይሸጣሉ። እነሱንስ እንደው ይረዳሉ እርሶ? አዎ ለሚሰራ ሰው ተረጃለች። ለሌባ ደግሞ ያው ትሸሸዋለች፣ ከሻሽ ታትዘዋለች። ካልቻለች ደግሞ ትሸሸዋለች። ስለዚህ መፍትሄ ብለው የሚያስቡት ምንድን ነው? እርስዎ እንደ ኢትዮጵያዊነቱ ሰላሙን እግዚአብሔር ያምጣ። አሁን ይህ ከገጠር ወደ ከተማ የሚፈልሰው ፍልሰት ካልቆመ በመሰባል ለዚህ መቋጫ ካልተደረገበት በስተቀር ምንም አይነት ሰላም ሊኖር ይችላል። ይ ያላ ይህ ነው ትንሽ የሚያሳስበው ለከተማ ህዝብም ወደፊት የሚያሳስበው ይሄ እንደምን ዋላችሁ። አዲስ አበባን የደወልኩት ይቅርታ ተሳስቼ እንዳይሆን አዲስ አበባ ነው? እሺ፣ ስለ የኔ ቢጤዎች እንደው የሚሉት ካለ አስተያየት ካለት የተመለከቱትን እንዲያጋሩኝ ብዬ ነበር። አንቺ ልበል አንቱ ልበል? አንቺ በይ። ግን እኔ ብዙ ስለማልወጣ ወደ ውጭ ስለነሱ ምንም አውቀው ነገር የለኝም። ባለፈው ያው ተሰብስበው ወደ ሀገራቸው ሄደዋል። አሁን ግን ምንም አውቃው ነገር የለኝም። ይህ መቤት ትረጂ ነበረ ከዚህ በፊት ያ ሮድ ያለ ሰጣለው ሊስትሮች ሲጠርጉ ጫማ ጨምሬ ይሰጣለው፣ ለማኞችም ሲለምኑ ካየው ይሰጣለው። ስለዚህ ልመናው ይሻላል ወይስ ሰርተው ቢያድሩ ነው የሚሻለውት? ያለሽ እንደ አስተያየት ያንቺ፣ የግል እኔ ሰርተው ቢያድሩ ነው እንጂ የሚሻለው። ልመና ምን መልካም ነገር አለው? የእግዚአብሔር ቃል እኮ የሚደግፈው ራሱ ያልሰራ ይብላ ነው የሚለው። ስለዚህ አንቺ በዜግነትሽ የምትረጃቸው በምን መልኩ ነው? እኔ በጸሎት ምድሪቷን እግዚአብሔር እንዲያስባት በጸሎት ሰፖርት አደርጋለሁ። በሌላ ወገን ደግሞ አሁን አንድ ልጅ መንገድ ላይ እርጅኝ ወደ አገሬ መመለስ እፈልጋለሁ ቢልሽ፣ የጎዳና ልጅ እንደው ለመርዳት ፍላጎት ይኖርሻል? አቅሙ የለኝም ልቡ አለኝ አቅሙ የለኝም። በጣም ነው የማመሰግነው። ሄሎ አቤት ጤና ይስጥልኝ። ከአሜሪካ ነበር የምደውለው። እሺ ንቤት አንቱ ልበል አንቺ ልበል ይቅርታ። ኧረ አንቺ ወኝ እሺ። በመንገድ ላይ የሚገኙ የጎዳና ልጆችና የቢጤዎች ቁጥራቸው ከቀን ወደ ቀን እየጨመረ መጥቷልና አንቺን እንደ ነዋሪ እንደ አዲስ አበባ ነዋሪነትሽ እንደው የተመለከትሽውን እንደው የታዘብሽውን ነገር ብታጋሪም ብዬ ነበረ። እኔ እንግዲህ መቼም ይሄን አንቺ ሳትሆኚ ይቅርታ አንቺ እኔም አንቺ ልበልሽ። እኔም ይሄንን እግዚአብሔር ነው ያደረገው ነው ምንለው፣ እኔም እየጸለይኩበት ያለ ነገር ነው። በቃ በጣም ልብሽን የሚያሳዝን ስንት አሉ የሚያሳዝንሽ፣ እና በጎዳና ላይ ምልሽ ሁሉ ቃላት ያጥረኛል እንደው የጎዳና ልጆችን ትረጃለሽ መቼም፣ በአቅምሽ። ሁሉም ሰው በአቅሙ፣ ያው መጣሉ አይቀርም ትንሽ ትንሽ ሳንቲም። እውነት ነው። በቀን እንደው ምን ያህል ሰው ትረጃለሽ? እንዲሁ በአጋጣሚ የሚያጋጥምሽን ሰው በዐረጋለሁ ማለትም ጥሩ ባይሆንም፣ እኔ ካለኝ ነገር በእውነት ነው መች ተርፎኝ አልልሽም ካለኝ ነገር ካለኝ አካፍዬ እኔ አንድ እንጀራ በለሆነ ከሆነ ግማሹን ብሰጠ እኔ በጣም ሙሉ ደስተኛ ነኝ። ደግሞ ማድረግም የምችለው ነገር ይሄ ላስመስልሽ፣ አይደለም እነግርሽ። ምን ቢደረግ እንደው ይሄን ችግር ይቀርፈዋል ብለሽ ታስቢያለሽ? እኔም ሊደረግ ምን ቢደረግ እንደሚመስለኝ ልንገርሽ፣ አደራጅተሽ አንድ ላይ እንደዚህ ሰብስበሽ አደራጅተሻቸው እየሰሩ በትርፉ አንዱ አንዱን እንዲረዳ ቢደረግ እሱ በጣም ትልቅ ነገር ነው። እንግዲህ የዛሬው ፕሮግራማችን ይህንን ይመስል ነበረ። በነገው ጉዟችን ተመልሰን እንገናኛለን። ተጨማሪ ዘገባዎች አክለን እንመለሳለን። አስተያየቶቻችሁ ሁልጊዜ አይለዩን። አት ቪኦኤ አማሃሪክ ላይ በቀጥታ ፌስቡክ ላይ ተከታተሉን። በትዊተርም እንዲሁ ሃሽታግ አቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።